የአማራ ክልል የምግብ ዋስትናና የአደጋ ስጋት ማስተባበሪያ ፕሮግራም ጽሕፈት ቤት ለእርዳታ የተላከ እህል አልቀበልም አለ ተብሎ በማኅበራዊ ሚዲያ የተሰራጨው ዜና ትክክል አይደለም ብሏል። በአንድ ግለሰብ የተፈጠረን ስህተት በተቋም ደረጃ መፈረጅ ተገቢ አይደለም ሲል ማክሏል። አስቴር ምስጋናው ተጨማሪ አላት። ትላንት በማህበራዊ ሚዲያ ሰፊ መነጋገሪያ ሆኖ ያመሸው በባህር ዳር ዙሪያ ወረዳ በአራት ቀበሌዎች የሚገኙ ነዋሪዎች በክልሉ ላሉ ተፈናቃዮች እርዳታ ይሆን ዘንድ ሰባ ሁለት ኩንታል በቆሎ አሰባስበው ለክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም ጽሕፈት ቤት ይልካሉ። ሆኖም ግን በጽህፈት ቤቱ ኃላፊነት ወስዶ የሚረከበ አካል ባለመገኘቱ በቆሎውን እንዲያስረክብ የተላከው ሹፌር በቅጥር ግቢ ውስጥ በቆሎውን በትኖት ሄደ የሚል በፎቶግራፍ ከተደገፈ ማስረጃ ጋር ወሬው ተሰራጨ። ጉዳዩን ለማጣራት በቆሎውን ለማስረከብ ከተላከው ኮሚቴ መካከል አንዱ ነበርኩ ወዳለው ግለሰብ ወደ አቶ መለስ አለባቸው ስልክ ደወልኩ። ከአራት ቀበሌ ነው ጭንን ያመጣ ነው። ከአራት ቀበሌ ጭንን አምጠን ካመጣን በኋላ

ባካ ተሰረከቡ ነን ይል ባላቅቲ ወደወለል ዚ ነው ለያት ሲሆን ባካ ተሰረከቡ ሲለ ጥሎት ወጣ ሹፌሩ ዘርግፎታል። እኛ ስንወጣ ዘርግፎታል። የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም ጽህፈት ቤት የህዝብ ግንኙነት ዳይሬክተር አቶ እያሱ መስፍን ችግሩ መከሰቱን አምነው ስህተቱ የተፈጠረው በግለሰብ ደረጃ እንጂ በተቋም አይደለም ይላሉ። በግለሰቦች ቸልተኝነት ሊፈጠር ይችላል። ይህም ግን ተቋሙ ዝም ብሎ የሚያየው ጉዳይ አይደለም ፈትኖ መሄድ ግን እኔ የመፍትሄው አካል ከመሆን አንጻር በስሜታዊነት ግለሰቦች እየፈጠሩ ችግር እንደሆነ እንጂ ተቋሙ ከዚህ በፊትም በሰው ሰራሽና የተፈጥሮ አደጋ የተጋለጡ ወገኖችን በመደገፍና በማቋቋም በተሻለ ሁኔታ ስራ እየሰራ ያለ ተቋም ነው። አቶ እያሱ አያይዘው ማህበራዊ ሚዲያን ተጠቅመው መረጃ የሚያሰራጩ ግለሰቦች ቁንጽል ሀሳብ ይዘው ሳይሆን ሙሉ መረጃ በመያዝ ሚዛናዊ ዘገባ ቢያሰራጩ መልካም ነው ይላሉ ሹፌሩ

የገቢ ደረሰ የመጃ ችላላሁ ነኛ ሶስት ሰዓት ዙሮ። ይህ በእንዲህ እንዳለ ችግሩን ፈጥሯል ወደ ተባለው ግለሰብ ስልክ በተደጋጋሚ ብሞክርም ማግኘት አልቻልኩም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።